የሶሪያዋ ፕሬዝዳንት ባሽር አል አሳድ የሀገራቸውን የአምስት ዓመት የእርስ በርስ ጦርነት ለማቆም ይቻል ዘንድ በጠላትነት ላለመታየት የተደረሰው ስምምነት ተስፋ የሚፈነጥቅ ነው ሲሉ ዛሬ ተናገሩ። ስምምነቱ ስራ ላይ እንዲውል መንግስታቸው የበኩሉን እንደሚያደርግ ፕሬዝዳንት አሳድ ከጀርመን ቴሌቪዥን ጋር ባካሄዱት ቃል መልስ ተናግረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው የሶሪያውን ቀውስ በማርገብ ረገድ ቀጣዮቹ ጥቂት ቀናት ወሳኝነት አላቸው ብለዋል። be away